ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥል፣ እንደምናመሻችሁ። የዛሬ እሁድ የመስታወት ዝግጅታችንን ይዘን ቀርበናል። የማስተናግዳችሁ ሄኖክ ሰማእግዜር ነኝ። ንጉሱ ታምሬ ዝግጅታችንን ይመራል። በዛሬ መስታወት በዩናይትድ ስቴትስ ቦስተን ከተማ የሚገኘው ሃርቫርድ ዩኒቨርሲቲ በዓለም ዙሪያ የመንግሥት ሥራ ላይ ለተሰማሩ በሚሰጠው የከፍተኛ ትምህርት ሥልጠና ተካፋይ የሆነ ኢትዮጵያዊ ይዘናል። ተቋም መስራት አለበት። የሰዎች ኃይል አቅም መገንባት አለበት። የሰው ኃይል አቅም ሲገነባ የተቋሙ ኃይል ይገነባል። የተቋሙ ኃይል ሲገነባ የተሻለ አገልግሎት ይሰጣል። አባይ መሪ ይባላል በኢትዮጵያ መልካም አስተዳደርን ለማስፈን ካስቀመጣቸው ሀሳቦች ጥቂቶቹን እናሰማቸዋለን። የምሽቱ እንግዳችን ይሆናል። ከኢትዮጵያ በጉድፈቻ ቤተሰብ ወደ ዩናይትድ ስቴትስ የሚመጡ ሕጻናት የሚገጥሟቸው ፈተናዎች በርካታ ናቸው። እኛ አሻንጉሊት አይደለንም። ዶንት እንትና ላይ ያወጡ ምናምን ይሸጥ ለነሱ ቢዝነስ ነገር ነው። እኛ እና ስለ ልጆቹ አጭ ምንም ጉዳይ እንትና ያለው አቸውም በጉዲ ፈቻ ወደ ዩናይትድ ስቴትስ ከመጡ ወጣቶች ጥቂቶቹን በስቱዲዮ ጋብዘናል። በቅድሚያ የዓለም ዜና እናሰማችሁ ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችው ዜናውን የማሰማችሁ ሰሎሞን አባተ ነኝ። ግብፅ ውስጥ የቀድሞው ፕሬዚደንት ሞሐመድ ሞርሲ ከስልጣን ከተወገዱ ወዲህ ሲጠበቅ የነበረው የፓርላማ ምርጫ ዛሬ ሲካሄድ ውሏል። ምርጫው ዛሬ ሲካሄድ የዋለው ከሀገሪቱ ክፍላት ሀገር በግማሹ መሆኑም ታውቋል። ይህ የምርጫው የመጀመሪያ ምዕራፍ የተባለው የድምፅ አሰጣት ዛሬና ነገ በ14 ክፍላት ሀገር እየተካሄደ ያለ ሲሆን ሁለተኛው ዙርና በቀሪዎቹ ክፍላት ሀገር የሚካሄደው ደግሞ ለመጪው ታህሳስ መጀመሪያ ወይም ህዳር መጨረሻ መታቀዱ ታውቋል። በግብፅ ታሪክ ውስጥ ለመጀመሪያ ጊዜ በተካሄደ ዲሞክራሲያዊ ምርጫ ስልጣን ይዘው የነበሩትን ሞሐመድ ሞርሲን ለመገልበጥ የተካሄደውን ጥረት የመሩት የያኔው የጦር አዛዥና የአሁኑ ፕሬዚዳንት አብዱል ፈታህ ኤልሲሲ አዲስ ምርጫን እንደሚያካሄዱና አዲስ ህገ መንግስት እንደሚያወጡ ቃል ገብተው ነበር። ህገ መንግስቱ ባለፈው አመት ጥር ውስጥ ከጸደቀ ከአራት ወራት በኋላ በተካሄደ ፕሬዝደንታዊ ምርጫ ኤልሲ ሲያሸንፈው መንበረ ስልጣኑን መቆናጠጣቸው ይታወቃል። በዩናይትድ ስቴትስ የተመራና ሱሪያ ውስጥ ባለፈው ሳምንት በተካሄደ የአየር ድብደባ ከአልቃይዳ ጋር ግንኙነት ያለው ታጣቂ መሪ መገደሉን ፔንታገን ዛሬ አስታወቀ። የሳውዲው ዜጋ ሳናፊ አልናስር የተገደለው ከትናንት በስቲያ ሐሙስ፣ በተካሄደ ድብደባ መሆኑን የዩናይትድ ስቴትስ የመከላከያ መስሪያ ቤት መግለጫ ሆራሳን የሚባለው ጽንፈኛ ጂሃዲስት ቡድን ከለጋሾቹ የሚያገኘውን ገንዘብ ፍሰት የሚመራ ሰው እንደነበር አመልክቷል። የሰላሳ ዓመቱ ሳናፊ አልናስር መገደል ሆራሳን በዩናይትድ ስቴትስና በአጋሮቿ ላይ ጥቃት እንዳያደርስ የሚገታው ታላቅ ዱላ ነው ሲሉ የመከላከያ ሚኒስትሩ አሽ ካርተር ተናግረዋል። አልናስር ሶሪያ ውስጥ ከኑስራ ግንባርና ከአልቃይዳ ጋር በነበረው ግንኙነት የዩናይትድ ስቴትስ የገንዘብ ሚኒስቴር ባለፈው ዓመት በዓለም አቀፍ አሸባሪነት ፈርጆት ነበር። የቡድኑ ዋና ስልት ነዳፊ ነበር የተባለው አልናስር በማኅበራዊ ሚዲያ ሲያሰራጫቸው በነበሩ መልእክቶቹ አሜሪካውያንንና የዩናይትድ ስቴትስን ጥቅሞች ኢላማ አድርጎ እንደሚንቀሳቀስ አሳውቆ እንደነበር ተገልጿል። ቀደም ሲል ኢራን እና ኢራን ውስጥና በአፍጋኒስታንና በፓኪስታን ወሰኖች አካባቢ ሲንቀሳቀስ የቆየው አልናስር በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ምት ሶሪያ ገብቶ እዚያው ሲንቀሳቀስ መቆየቱ ታውቋል። ታጣቂዎቹ አብዱል ሙሰን አብዱላ አልሻሬክ እያሉ የሚጠሩት አልናስር ከሌሎች ሁለት የአልቃይዳ ታጣቂዎች ጋር መገደሉን ቀደም ሲል ተናግረው ነበር። ወደ አውሮፓ ሀገሮች የሚጎርፉ ስደተኞችን ለመገደብ በሚቻላቸው ሁኔታዎች ላይ ለመነጋገር የጀርመን ቻንስለር አንጌላ መርከልና የቱርክ መሪዎች ዛሬ ስብሰባ መቀመጣቸው ተዘገበ። መርከል የተገናኙት ከቱርክ ጠቅላይ ሚኒስትር አህሜት ዳውቶግሉ እና ከፕሬዚደንት ራጅብ ታይድ ኤርዶሃን ጋር በተናጠል ሲሆን ጠቅላይ ሚኒስትሩ ከውይይታቸው በኋላ በሰጡት መግለጫ ቱርክ ህገወጡን ፍልሰት ለመቆጣጠር ለማገዝ ዝግጁ መሆኗን ገልጸው የፍልሰቱ ቀውስ ለሶሪያ ግጭት መፍትሄ ሳይገኝ አይፈታም ብለዋል። በተለይ አሁን በሶሪያ መንግስት ወታደሮችና በእስላማዊ መንግስት ቡድን ታጣቂዎች መካከል አሌፖ አካባቢ እየተካሄደ ያለው ከባድ ውጊያ አዲስ የመፈናቀልና የስደት ማዕበል ሳያስከትል አይቀርም ሲሉ የቱርኩ መሪ ዳቡቶሉ አስጠንቅቀዋል። መርከል ቱርክ የሚገኙት ይህን የፍልሰት ቀውስ ለመቆጣጠር ጥረት ለሚያደርጉ የወሰን ሀገሮች የአውሮፓ ህብረት ያለውን እቅድና ድጋፍ ለመምከር ነው። ምስራቅ ዩክሬን ውስጥ ባለፈው ዓመት ተመቶ ለወደቀው የማሌዥያ የመንገደኞች አይሮፕላን አደጋ ተጠያቂዋ ሩሲያ ነች ሲሉ የዩ ይቅርታ ምስራቅ ዩክሬን ውስጥ ባለፈው ዓመት ተመቶ ለወደቀው የማሌዥያ የመንገደኞች አይሮፕላን አደጋ ተጠያቂዋ ሩሲያ ነች ሲሉ የዩክሬን ፕሬዝደንት ፔትሮ ፖሮሼንኮ በይፋ ወነጀሉ። ፖሮሼንኮ ሲኤንኤን ከሚባለው የዜና አውታር ጋር ዛሬ ባካሄዱት ቃለ ምልልስ ለዚያ አደጋ ተጠያቂ የሆነው ሀገርም ሆነ ግለሰብ ፍትሕ ፊት መቅረብ አለባቸው ብለዋል። አንድ የሆላንድ መርማሪዎች ቡድን ባወጣው ሪፖርት በበረራ መስመር ኤምኤች 17 ይበር የነበረው አይሮፕላን ተመቶ የተጣለው በሩሲያ ስር ሚሳኤል እንደነበር አሳውቋል። የዜናው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን አምሹ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ የምሽቱ የመስታወት አዘጋጅና አቅራቢ ሄኖክ ሰማ ጊዜር ነኝ። በዩናይትድ ስቴትስ ቦስተን ከተማ የሚገኘው ሃርቫርድ ዩኒቨርሲቲ በዓለም ዙሪያ የመንግስት ሥራ ላይ ለተሰማሩ ሰዎች በሚሰጠው ከፍተኛ የትምህርት ሥልጠና ተካፋይ የሆነ ኢትዮጵያዊ ይዘናል። በሌላው ዘገባችን ደግሞ በጉዲፈቻ ከኢትዮጵያ ወደ ዩናይትድ ስቴትስ የመጡ ኢትዮጵያውያንን ጉዳይ ይዘናል። በቅድሚያ ሙዚቃን ጋብዛችሁ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በዩናይትድ ስቴትስ ቦስተን ከተማ የሚገኘው ታዋቂው ሃዋርድ ዩኒቨርሲቲ በዓለም ዙሪያ የመንግሥት ሥራ ላይ ለተሰማሩ ሰዎች የከፍተኛ ትምህርት ሥልጠና ይሰጣል። አባይ ይመር ከኢትዮጵያ የመጣ አሰልጣኝ ነው። ዘንድሮ አባይን ጨምሮ ከደቡብ አፍሪካና ላይቤሪያም ጭምር ሌሎች ተካፋዮች ተገኝተዋል። የኪስተፈስ ከፍተኛ የትምህርት ስልጠና ፈንድ የእነዚህን ተማሪዎች ወጪ ይሸፍናል። የአሜሪካ ድምፁ የሀውሳ አገልግሎት ዘጋቢ ሶሎሞን ጃክ አባይም በቦሰን አግኝቶ አነጋግሮታል። ጥያቄዎቹን ወደ አማርኛ መልሰን ቀጥለን እናቀርበዋለን። አባይ ይመር ወይም እዝራ እባላለሁ። ከኢትዮጵያ ነው የመጣሁት። አዲስ አበባ ዩኒቨርስቲ ስራ ነበር። ከኢትዮጵያ ነው የመጣሁት። ወደዚህ የመጣሁት እንግዲህ ኢትዮጵያ ውስጥ በነበሩበት ጊዜ በተለያዩ ከአዲስ አበባ ዩኒቨርሲቲ ሁኜ የተለያዩ ቦታዎች ስራ ነበር። አዲስ አበባ ዩኒቨርስቲ አስተምር ነበር። በኤንቫይሮንመንት እና በደቨሎመንት ላይ ሪሰርች ይሰራለሁ፣ አስተምር አለሁ እንዲሁም ደግሞ ከመንግስት መስሪያ ቤቶችም ለምሳሌ ከሚኒስትሮ ከግብርና ሚኒስቴር ጋር ከሳይንስና ቴክኖሎጂ ሚኒስትሮች ጋር በጋራ መተባበር አሰራ ነበር። የተለያዩ ፕሮጀክቶች አሉን። ኢትዮጵያን ካለችበት ወይም አሁን ከምታካሄደው የልማት አቅጣጫ በተሻለ መጠን ለመስራት በተሻለ መጠን ለመፋጠን እኛም የተሻለ አቅማችን ሪሰርች እንሰራለን፣ እንተባበራለን። በዚህ እየሰራሁ እንዳለ በአጋጣሚ ወደ ሃርቫርድ ይህ አፕሊኬሽን የሃርቫርድ ዩኒቨርሲቲ ውስጥ የማስተር ፕሮግራም ላይ አመለከትኩኝ። ይህን በማስ አመለክትም ምናልባት የሰራቸው ስራዎች ኢትዮጵያ ውስጥ በነበሩበት ጊዜ የሰራቸው ከመንግስት ጋር የሰራቸው ወይም ለኢትዮጵያ ህዝብና መንግስት ያበረከቷቸው ጉዳዮች ጥሩ እይታ ስለነበራቸው ለዚህ ፌሎሺፕ ሰጡኝ። ወይም ፌሎሺፕ በመስጠት ሀርቫርድ ለአንድ አመት እንድቆይ ያለኝ ተሞክሮዎች ኢትዮጵያ ውስጥ የሰራኋቸውትን በፐብሊክ ሰርቪስ ላይ በሰፋ መልኩ እንድማርና ከመምህራንም ከተማሪም ጋር የተሻለ ልምድ አግኝቼ ምናልባት በተሻለ መልኩ ደግሞ ሀገር እንዳገለግል የሰጡኝ ስለሚመስለኝ ላበረከትኩትም ስራም እንደ እውቅና ሰተውት በተሻለ መልኩ እንድስራ ስለሰጡ አይ ቲንክ ትልቅ ፕሮግራም ያስባል። ይሄ የማስተርስ ፕሮግራም ነው፣ ማስተርስ ፌሎሽፕ ነው። ማለትም ክላስ ትወስዳለህ። ከክላስ በተጨማሪም ግን ከአንተ ከተለያየ ሀገር የመጡ አሉ። ከመቶ ሀገሮች ላይ መጥተዋል። እነዚህ ሀገሮች ተወካዮች፣ ተማሪዎች በተለያየ የመንግስት ስራ ይሰሩ ነበር ናቸው፣ በተለያየ የፐብሊክ አገልግሎት የነበሩ ናቸው። ከነዚህ አገልግሎት ከነበሩ ተማሪዎች ጋር አብረን እንማራለን፣ ልምድ እንለዋወጣለን፣ ሪሰርች እንሰራለን፣ ክላስ እንወስዳለን። ይሄ ማለት የሰራነውን ስራዎችን ሰፋ አድርጎ በሰፊ መልኮት እንድናያቸው፣ በተለያየ አቅጣጫ እንድናያቸው የሚያደርገን ፕሮግራም ነው። የጥናት ጽሁፍህን እየጻፍክ ነው? ሁሌ ጽሁፎች እንጽፋለን። የተለያዩ ክላሶቹ የተለያዩ ጽሁፎች አላቸው። በእያንዳንዱ ክላስ የተለያዩ ጽሁፎች እንጽፋለን። ያ ማለት የተማርነውን ሪፍሌክት እናደርጋለን። የተማርነውን ምን ያህል አንደርስታንድ እንዳደረግነው ምን ያህል ለየ ሀገሮች በተለይ ለዴቨሎፒንግ ሀገሮች እንደ ኢትዮጵያ ላሉ ታዳጊ ሀገሮች ምን ያህል ተግባራዊ የሆነ የሚል ጥያቄ ስላለው ያን እንጽፋለን፣ እንወያያለን። እርስ በርሳችን ደግሞ አንዱ ለአንዱ ክሪቲክ እናደርጋለን። ስለዚህ ስንጽፍ እንማራለን። ክላስ ስንገባ እንማራለን። ሰሚናሮች ስንወስድ እንማራለን። ጽሁፉ የመማሪያው አንደኛው ና ዋነኛው አካል ነው። ፕሮግራሙ ከዚህ ከቆየ በኋላ ወደ ሀገርህም ወይም የትም ሀገር ይሆናል ይችላል ሶስት ዓመት ያህል የህዝብ አገልጋይ መሆን አለ። ምክንያቱም ዋናው አላማው ምንድን ነው? የፕሮግራሙ አላማ ምንድን ነው? የህዝብ አገልግሎትን በተፋጠነ ሁኔታ መስጠት ነው፣ በጥራትና በብቃት መልኩ ማገልገል ነው። ስለዚህ ይህ ግሎባል ሲቲዝን ሊሆን ብላለበት የትም ሀገር ሆና ግን ለፐብሊክ ሰርቪስ በተሻለ አገልግሎት በተሻለ ፍጥነት መስራት እንዳለበት ስለሚያሰጥን ተመልሰን ሶስት ዓመት ማገልገል አለብን ሀገራችን ውስጥ ይሁን፣ ሌላም ሀገር። እኔ በበኩሌ ግን ወደ ሀገር የተመልሼ ሶስት አመት በላይም አገለግላለሁ ብዬ እገምታለሁ። የህዝብ አገልግሎትን እንዲሁም መልካም አስተዳደርን በኢትዮጵያ እንዴት ትመለከተዋለ? እንግዲህ መልካም ማስተዳደር ኛ የመልካም ማስተዳደር ዋነኛው ኢሹ አቅም ነው። አቅም ደግሞ ማለት ትምህርት ነው። የተማረ ሀይል ሲኖር የተሻለ አቅም ይኖረዋል። የተሻለ አሳሰብ ይኖረዋል። የተለያዩ ሀሳቦች ይመጡለታል። እነዚያን ሀሳቦች የመጡለትን ሀሳቦች አስተባብሮ የተፋጠነና የተሻለ አገልግሎት ለህዝቡ ይሰጣል። እንደ ኢትዮጵያ እንደ ኢትዮጵያ ያሉ ገና በታዳጊ ያሉ ሀገሮች የተለያዩ ችግሮች አሉባቸው። ምንም ፍላጎታቸው እጅግ ሰፊ ቢሆንም ያላቸው አቅም የህዝቡን አገልግሎት በተፋጠነ መልኩ ላይሰጥ ይችላል። እንደዚህ አግሪኮች እንደሚያገለግሉት እንደዚህ ያሉ ፕሮግራሞች እንደሚያገለግሉት አቅምን ይገነባል። አቅሙን ይገነቡና የተሻለ ሰርቪስ እንድሰጥ ያደርጋል። ለምሳሌ ኢትዮጵያ ውስጥ ስንመለከት ኢትዮጵያን እንደ አንድ ተሞክሮ ወይም ስለመጣሁበትም ኢትዮጵያን ብንመለከት ምን አለ፣ በመንግስት በኩል የሚሰጠው ሰርቪስ፣ ለህዝቡ የሚሰጠው ሰርቪስ ያን ያክል እጅግ ሊያረካ ነው የሚባል አይደለም። ብዙ መሰራት አለበት። ተቋም መሰራት አለበት። የሰዎች ሀይል አቅም መገንባት አለበት። የሰው ሀይል አቅም ሲገነባ የተቋሙ ኃይል ይገነባል። የተቋሙ ኃይል ሲገነባ የተሻለ አገልግሎት ይሰጣል። ስለዚህ እንደዚህ ያለው ፕሮግራሞች እንደ ኢትዮጵያ ላሉ ይህን አገልግሎት ለመስጠት ስለሚሞክሩ ሀገሮች እጅግ ጠቃሚና እጅግ አብረታች ነው። ትልቅም ሚና አለው ብዬ ገምታለሁ። ምክንያቱም በሰዎች ላይ አቅም ትገነባለች፣ እነዛ ሰዎች ተቋም ይገነባሉ፣ እነዚያ ተቋሞች የተሻለ የሕዝብ አገልግሎት ይሰጣሉ። ወደፊት ለሕዝባዊና መንግስታዊ አገልግሎቶች በምታበረክተው አስተዋጽኦ እዚህ በሀርቫርድ ዩኒቨርስቲ የነበረ ልምድ እንዴት ይረዳሃል? እንግዲህ ወደ ሀገሬ ተመልሽ ወይም ሌላ ወደ ሀገሬ ተመልሽ የህዝብ አገልጋይ ሲሆን ለመሆን የሚያስችለኝን አቅም በተሻለ መልኩ አገኛለሁ ብዬ ገምታለሁ። እንዴት ነው የማገኘው? እዚህ እንግዲህ ከመቶ በላይ ሀገሮች ተማሪዎች አሉ ወይም ከመቶ ሀገር በላይ ያሉ ፌሎዎች አሉ፣ በተለያዩ ፌሎሺፕ ላይ ያሉ፣ ግን ከመቶ ሀገር በላይ የመጡ ተማሪዎች አሉ። ከነሱ ልምድ እንማራለን። ከእነሱ ልምድ ስንማር በእነሱ ሀገር ያነ ሰርቪስ ያነ ፐብሊክ ሰርቪስ እንዴት ይሰጥ እንደነበር፣ እኛ ጋር ለምን አልተሰጠም? እነሱ ለምን በተፋጠነ ሰጡት? እነሱ ለምን ምን ይቀራቸዋል? ከእኛስ ምን ይቀራናል ብለን እንማራለን። ስለዚህ የተሻለ አቅም ይኖርና ማለት ከትምህርቱን ብቻ ሳይሆን ከኛ ጋር ካሉ ተማሪዎችም ከኛ ጋር ካሉ አስተማሪዎችም ልምድ እንቀያየራለን። ክላስ ውስጥ ክላስ ትምህርት እንወስዳለን። ሪሰርች እናደርጋለን። ይሄ ነገር ምን ያረግሻል? አቅምሽን እጅግ ያበረታዋል። አቅምሽን እጅግ ፈጣን ያደርገዋል። የተሻለ አገልግሎት ለመስጠት በተሻለ ደረጃ እንድትሆን ያረግሻል። ስለዚህ ክላስ እንማራለን፣ እርስ በርስ ኤክስፒሪንስ ልምድ ነው አወጣለን፣ ሪሰርች እናደርጋል። ይሄ አቅም ይፈጥርና የተሻለ አገልግሎት፣ የተሻለ ፍጥነት ለመስጠት እድሉ ይኖርሻል ወይም ብቃቱ ይኖርሻል ማለት ነው። እስቲ ኢትዮጵያ ውስጥ የሰራቸውን ስራዎች አስረዳል። እንግዲህ ኢትዮጵያ ውስጥ በነበርሁበት ጊዜ የተለያዩ ፕሮጀክቶችን እንሰራ ነበር። ከተለያዩ ከአንደኛው ከተለያዩ ፕሮጀክቶች አንደኛው ፕሮጀክት ለምሳሌ ሞባይል ስልኮችን ለገበሬዎች እንዴት ማዳረስ ይችላል እንዴት ማደራስ ይችላል ሳይሆን፣ ለገበሬዎች ይሄ ሞባይል ስልኮች የገበሬዎችን የምርታማነት አቅም በምን መልኩ ይጨምራል? ምክንያቱም ቴክኖሎጂ እንደ ኢትዮጵያ ሀገር ስንመለከት 85 ፐርሰንት የሚሆነው በግብርና የተሰማራ ነው። 85 ፐርሰንት የሆነው ሌበር ደግሞ ገበሬ ነው። ይህን ገበሬ ሞደርን ካላደረግ ነው ኢኮኖሚያችንን ማሻገር አንችልም። ይህን ገበሬ ደግሞ ሞደርን የምናደርገው ዘመናዊ ነገሮች እንጠቀም ነው። ከዘመናዊ ነገሮች አንዱ ደግሞ ዘመናዊ አሰራሮች አንዱ ደግሞ ሞባይል ነው። ሞባይል ስልክ ለእያንዳንዱ ገበሬ ቢያገኝ ወይም ሞባይል ስልክ ለእያንዳንዱ ገበሬ ተጠቃሚ ቢሆን ምርታማነቱ ይጨምራል። ምርታማነቱ እንዴት የሚጨምረው? መረጃዎችን በወቅቱ ያገኛል። ከገበያ የሚመጡ መረጃዎችን ያገኛል። ከመንግሥት የሚመጡ መረጃዎች ያገኛል። ከገበሬዎች የሚመጣ መረጃዎችን ያገኛል። ስለዚህ እውቀት ምንድን ነው? መማማር ነው። ለምሳሌ አንዱ ገበሬ በቆሎ አምራት ላይ ጎበዝ ሊሆን ይችላል። አንደኛው ገበሬ ደግሞ ጤፍ ማምረት ላይ ጎበል ሊሆን ይችላል። የሁለቱ እውቀት ሲገናኙ፣ ልምዳቸውን ሲቀያየሩ የተሻለ እውቀት ያገኛሉ፣ አዲስ እውቀት ያገኛሉ። ይህን እንዲያደርግ ነው የነበረው የሞባይል በሞባይል ላይ ንስ የነበረው ፕሮጀክት ይህን የሚያፋጥም ገበሬው መረጃ የገበያ መረጃ በፍጥነት ያገኛል። ገበሬው የመንግስት መረጃዎችን በፍጥነት ያገኛል። ገበሬው ከገበሬው ጋር ልምድ ይቀያየራል ሚያደርጋ ማለት ነው ገበሬዎችን ዘመናዊ ያደርጋል ማለት ነው። ዘመናዊ ገበሬ ካለች ምርታማነቱ ይጨምራል። ምርታማነቱ ከጨመረ ከጨመረ ገቢው ይጨምራል ማለት ነው። ገቢው ከጨመረ የገበሬው ፍላጎት እጅግ ሰፊ ይሆናል። በዚህ አኳያ ድህነትን ማስወገድ ይቻላል የሚለው ማለት ነው። ከዚህ ተጨማሪ ለምሳሌ እንሰራ ነበር፣ በኢኖቬሽን ላይ ከኢትዮጵያ ከሳይንስና ቴክኖሎጂ ሚኒስቴር ጋር በኢኖቬሽን ላይ እንሰራ ነበር። ኢኖቬሽን እና ቴክኖሎጂ እንሰራ የነበረው ምንድነው? የተለያዩ ወጣቶችን በጋራ በማምጣት ወጣቶቹ በጋራ ይመጡና ሀሳባቸውን ሼር እንዲያደርጉ አዲስ ሀሳብ ሼር ሲያደርጉ የተሻለ ቴክኖሎጂ እንዲፈጥሩ፣ የተሻለ ቴክኖሎጂ በፈጠሩበት ጊዜ ወጣቶች አዲስ ኢኮኖሚ ይኖራል ማለት ነው። አዲስ ኢኮኖሚ ግንባታ ይኖራል። ያ ኢኮኖሚ ደግሞ አዲስ ስራ ይፈጥራል። ስራ ይፈጥርልሽ፣ ኢኮኖሚ ይፈጥራለሽ፣ ኢኮኖሚ ስራ ይፈጥርልሽ፣ ስራው ገቢ ያመጣልሽ፣ ገቢው ግለሰቡን ብቻ ሳይሆን አጠቃላይ ቤተሰቦቹን ኢኮኖሚ ሁኔታ ከፍ ያደርጋል፣ ከድነት ያወጣል ማለት ነው። እነዚህን ስራዎች ስታከናውን የገጠሙ ፈተናዎች ምንድን ናቸው? በዋነኛነት ሀገሮች የሚያደርጉ ስንመለከታቸው ቴክኖሎጂ ነው የሚያሳድጋቸው። ቴክኖሎጂ ካልተጠቀሙ አታድቂ። ቴክኖሎጂ ምንድ የሚያደርገው ማለት ነው፣ የሀገሪቱን የሌበር ፓወር የሀገሪቱን የሌበር ፎርስ ፕሮዳክቲቪቲውን ይጨምራል። ፕሮዳክቲቪቲውን ምርታማነቱን ይጨምራል። ስለዚህ በቴክኖሎጂ ምርታማነቱን ካልተጨመረ ለውጥ አታመጭም ማለት ነው። ስለዚህ የምሰራቸው ቴክኖሎጂዎች የሀገሩን ዋነኛው ባይንዲንግ ዋነኛውን ችግር ሊፈቱ የሚችል መሆን አለባቸው። እንደ ኢትዮጵያ ያሉ ሀገሮች ዋነኛው ችግራቸው ዋነኛው ችግራቸው ደግሞ የሚነሳው ዋነኛው የገቢ መንጫቸው ምንድን ነው? ዋነኛው የኢኮኖሚያቸው መሰረት ምንድን ነው? እንደ ኢትዮጵያ ያሉ ሀገሮች የኢኮኖሚያቸው መሰረት ግብርና ነው። ስለዚህ ግብርናውን ቴክኖሎጂ ካልታቀፈ፣ ግብርናው ዘመናዊ ካልሆነ የዋነኛው የኢኮኖሚ እንቅስቃሴ የተገታ ነው፣ ሆማ ነው ኢኮኖሚውን ከተገታ ከተቀየደበት ወደፊት ለማንቀሳቀስ አዳዲስ ዘመናዊ አሰራሮችን አዳዲስ ዘመናዊ ስልቶችን መጠቀም አለብች። ከነዚህ አዳዲስ ዘመናዊ ስልቶችና አሰራሮች አንደኛው ለዛ ላይ ሊሆን የሚችሉ ቴክኖሎጂ መጠቀም ለዛ ላይ ሊሆን የሚችሉ ኢኖቬሽን አይዲያዎችን መጠቀም ነው። ስለዚህ ኢኖቬሽንና ቴክኖሎጂ ለግብርናው ግብርናው ካለበት እንዲንቀሳቀስ ያደርገዋል። ግብርናው ሲንቀሳቀስ ከግብርናው ጋር ተያያዥ የሆኑ ኢኮኖሚዎች ይፈጠራሉ። ለምሳሌ ግብርናው ባደገ ቁጥር ከግብርና ጋር የተያዙ አግሮ ቢዝነስ ቫሉ ቼኖች ይፈጠራሉ። እነዚህ አግሮ ቢዝነስ ቫሉ ቼኖች ማኑፋክቸሪንግ ግን ይፈጥራሉ። ስለዚህ ግብርናው ምን እየሆነ መጣ ማለት ነው። ግብርናው እየመራ ግን ቫሉ ቼኖች ሲፈጠር ለማኑፋክቸሪንግ ለቫሉ ቻይኖች በር እየከፈተ ይመጣል። በር እየከፈተ ሲመጣ ዘን እነዚህ ቫሉ ቼኖችና ማኑፋክቸሮች መሪውነቱን እየወሰደ ግብርናው ግን እየቀነሰ ይመጣል። ስለዚህ ግብርናው ዝሮ ዝሮ መሪነቱን ለቫሉዩ ቼን ና ማኑፋክቸሪንግ ለኢንዱስትሪዎች እያስረክበ ይመጣል። እንደዛ እንዲያስረክብ እንዲመጣል እንዲያስረክብ ለማድረግ ግን ግብርናው መንቀሳቀስ አለብን። ግብርናው መራመድ አለበት። ሲራመድ ከሱ ጋር የሚፈጡ ነገሮች ከሱ ጋር ተያይዘው የሚመጡ ነገሮች ኢንዱስትሪዎች ና ቫሉዩ ቻይኖች ኃላፊነቱን እየወሰዱ የግብርናው ድርሻ እየቀነሰ እየቀነሰ የኢንዱስትሪና ና የቫሉቻይኖች ድርሻ ግን ከፍ እያለ ይሄዳል። ይሄ ነው በዓለም ታሪክ የሚያሳየን ነው። በሀገራችን ማድረግ ያለብን ነው። ይሄን ይመስለኛል። ይሄን ለማድረግም አይ ቲንክ በሀገር ውስጥ የተጀመሩ እንቅስቃሴዎች አሉ፣ የተጀመሩ ስራዎች አሉ። እነዚህን በበለጠ መግፋት ነው የሚያስፈልገው። የምታከለው ነገር ይኖረሃል? እኔ ያለሁበት ለምሳሌ አሁን ትምህርት ሀርቫርድ ምንድነው የሚያደርገው? በአለም ላይ ያሉ በአለም ላይ ያሉ ቤስት ሀሳብ ያለባቸውም በአለም ያሉ ብራይት ሰዎችን ወደዚህ ሰብስቦ ያመጣል፣ በጋራ ያመጣል። ለምሳሌ አሁን አሜሪካን ብንመለከት ቦስተን፣ ዋሽንግተን ዲሲ፣ ኒውዮርክ፣ ሎስ አንጀለስ ቢግ ሲቲ ናቸው። ለምንድን ነው እነዚህ ቢግ ሲቲ የሆኑ ትልቅ ከተሞች ናቸው? ለምን ትልቅ ከተሞች የሆኑት? የተለያዩ ሀሳቦች፣ አዳዲስ ሀሳብ ያለ ሰዎች በጋራ የመጡበት ነው። እነዚህ ሀሳቦች በጋራ ያሉበት ነው። እነዚህ ከተሞች እጅግ ያደጉ ናቸው። ለምንድን ነው ከተሞች ያደጉት? በሀሳብ ነው። አዳዲስ ሀሳቦች አሉ፣ አዳዲስ ቴክኖሎጂች አሉ። አንዱ ሀሳብ ይዞ ይመጣል፣ ሌላ ሀሳብ ይመጣል። የሁለቱ ሀሳብ ሲገኝ፣ ሌላ አዲስ ይገኛል፣ ሌላ አዲስ ይመነጫል፣ ሌላ አዲስ ሀሳብ ይመነጫል። እነዚህ ሀሳቦች እነዚህ ሀሳቦች ወደ ተግባር ይቀየራሉ እነዚህ ሀሳቦች ቴክኖሎጂ ያመጣሉ እነዚህ ኢኖቬሽን ይፈጥራሉ ኢኖቬሽኖቹ ቴክኖሎጂዎቹ ኢኮኖሚ ይፈጥራሉ ስራ ይፈጥራሉ ዘን የሀገሪቱን ኢኮኖሚ ብድግ ያደርጉታል እንደ አፍሪካ ያሉ ሀገሮች ለምሳሌ ኢኖቬሽን ብዙም የለም ቴክኖሎጂ ብዙም የለም ለምንድን ነው የተማረ ሀይል ሰው እጅግ የለም የተማረ ሀይል ሰው በሌለበት ጊዜ ሀሳቡ አንድ አይነት የሚሆነው ተደጋጋሚ ሀሳብ ነው የሚሆነው አዲስ ሀሳብ አይመጣም አዲስ ሀሳብ ስለማይመጣ ኢኮኖሚ ባለበት ይሆናል ምክንያቱም አዲስ ሀሳብ እንዲመጣ ሰው ሀሳብ ካለበት ሰው ጋር መገናኘት አለበት። ሰው አዲስ ሀሳብ ካለበት ጋር አብሮ መገናኘት አለበት፣ መነጋገር አለበት፣ መተባበር አለበት። ያ ሲሆን ነው ኢኖቬሽን ቴክኖሎጂ የሚመጣው። እነዚህ አዳዲስ ሀሳቦች አዳዲስ አሰራር ያመጣሉ፣ አዳዲስ ኢንስቲትዩሽን ይፈጥራሉ፣ አዳዲስ ልማቶች ይፈጥራሉ። እነዚህ አዳዲስ ልማቶች አዳዲስ ሀሳቦች አዳዲስ ኢኮኖሚው የኢኮኖሚን ዘርፍ እያሰፉት፣ የኢኮኖሚን ዘርፍ ዳይቨርሲፋይድ እያደረጉት ይመጣሉ። ስለዚህ እንደነዚህ ያሉ ፕሮግራሞች ለታዳጊ ሀገሮች መኖራቸው ታዳጊ ሀገሮችን ካሉበት እንዲንቀሳቀሱ ያደርጋል እና በዚህ ለማተም ፈልገው እንደዚህ አይነት ፌሎሺፖች ለታዳጊ ሀገሮች ሰፋ ባለ መልኩ ቢሄዱ፣ ሰፋ ባለ መልኩ ቢቀርቡ የታዳጊ ሀገሮችን እንቅስቃሴ ከመደገፍ አኳያ ትልቅ ድርሻ ይኖረዋል። ለምንድን ነው? ከዚህ ሀሳብ ይዘው ይሄዳሉ። ከዚህ አዳዲስ አሰራር ይዘው ይሄዳሉ። ከዚህ አዳዲስ ልምድ ይዘው ይሄዳሉ። እነዚህ ሀገሮች ልምዶችና አሰራሮች በሀገራቸው ላይ እንዲ እንዲተገበሩ ማድረግ የሀገራቸውን እንቅስቃሴ ኢኮኖሚክስ እንቅስቃሴ ከመደገፍ አኳያ ትልቅ ሚና ላቸው ብዬ እገምታለሁ። I'm going a तू खरा स्योता माता गिले चुका Chatna, chatna, ayewa, sendro ya chatna, ayewa, sendro ya chatna. Hukuk

Yeah, talking out for you. That's one. ወደ ተከታዩ ዘገባችን ስናልፍ ከኢትዮጵያ በጉዲፈቻ ቤተሰብ ወደ ዩናይትድ ስቴትስ የሚመጡ ሕጻናት የሚገጥሟቸው ፈተናዎች በርካታ እንደሆኑ ይታወቃል። በአንጻሩ ደግሞ በፍቅር አድገው ለትልቅ ደረጃ የደረሱም እጅግ በጣም ብዙ ናቸው። ታዲያ እነዚህ ሕጻናት በአዲስ አገር አዲስ ባህልና ቋንቋ ፈተናውን ለማለፍ የሚያደርጉት ጥረት ወይ ያበረታቸዋል፣ አንዳንዴ ደግሞ ስሜታቸውንና ኑሯቸውን ይሰብራል። የምሽቱ የመስታወት እንግዶች በጉዲፈቻ ያደጉና በማደግ ላይ ያሉ ኢትዮጵያውያን ይሆናሉ። ታዋቂው አሜሪካዊ ጋዜጠኛ ዳን ራዘር በጉዲፈቻ ወደ ዩናይትድ ስቴትስ የሚመጡ ህጻናት የሚገጥሟቸውን ፈተናዎች አንዋንትድ ኢን አሜሪካ በሚል ተከታታይ ጥናታዊ ዘገባ ለዓለም አስደምጧል። በዚህ ዘገባ ከቀረቡ በርካታ የኢትዮጵያውያን መካከል ታዲያ ጥቂቶቹም በስቱዲዮ ከወራት በፊት ጋብዘናቸው ነበር። ዝግጅቱን ደግመን እናቀርባለን። ለምን ትቀር ያለሽ ልቤያንችን ተርቦና ይኔ የናፈከሽ አዲ ስታይንፍምስ አዲ ስታይንፍ እባላለሁ። ከቤት ማፈናቀልን አልደግፍም። ወደ አሜሪካ የመጣሁት በሁለት ሺህ አመተ ምህረት ነው። ከወላጅ ቤተሰቦቼ ቤት ማለትም የጉዲፈቻ ኃላፊነታቸውን ካልተወጡት ቤተሰቦቼ ጋር በኮለምብስ ኦሀዮ ኖር ነበር።

ስሜ በላይነሽ ሄይን እባላለሁ የመጣሁት 2002 ላይ ነው ከኢትዮጵያ ሲያት ዋሽንግተን ነው የኖርኩት ስምንት አመት የነበረ ስመጣ ና ተወንድሜ ና ታህቴ ጋር ነው የመጣሁት ማንም ሴሚዮ ሄን አለብ ዋሽንግተን ሲያረው

በተለይም በልጆች ደህንነትና ጉዲፈቻ ጉዳይ ላይ ስለሚደርሰው ጥቃትና ለልጆች የተሻለ ቤተሰብ በመፈለግ ዙሪያ በሀገር ውስጥና ከሀገር ውጭ እሰራለሁ። መጀመሪያ በልጅነት ከተቀበሉኝ በኋላ ትንሽ ቆይተው ለሌላ ቤተሰብ አሳልፎ ሰጡኝ። ከአንድ ቤተሰብ ወደ ሌላ ቤተሰብ በመሰጠቴ ነው አስቀድሜ ተፈናቀልኩ ያልኩት። and the house um the house really in the beginning the house was very welcoming and full of love ወደ አሜሪካ ስመጣ አስራ አንድ አመቴ ነበር። መጀመሪያ ስመጣ በጥሩ የቤተሰብ ፍቅር ነበር የተቀበሉኝ። ከተወሰኑ ወራቶች በኋላ ግን ሁሉም ነገር እየተቀየረ መጣ። እንደ እናቴ የነበረችው አብረን መኖር በጀመርንበት ሰሞን ለሁሉም በቤቱ ለሚኖሩ ልጆች የነበራት ፍቅር እኩል ነበር። ጊዜ በቆየ ቁጥር ግን ያንን ፍቅር ለማሳየት አልቻለችም። በፍጹም የተለየች ሰው ሆነች። ለምሳሌ እሷን የማያስደስት ንግግር ሳላስበው እንኳን ከተናገርኩ ትደበድበኝ ነበር። ከእሱም ባለፈ የትም እንዳልሄድ ለቅጣት ቤት ውስጥ ለወራቶች ታስቀምጠኝ ነበር። oh uh, my experience was the same as addie's you know In the first few months uh was a great opportunity you know was, i had a lot of hopes you know america was like you know the promised land that we <laughs> የመጀመሪያዎቹ ጥቂት ወራት ጥሩ ነበሩ። እኔም ተስፋ ነበረኝ። አሜሪካ እንደ ተነገረን ሁሉ የመልካም ነገሮች መገኛ፣ ብዙ አዳዲስ ነገሮችም አየን በእውነቱ። ከዚያ ነገሮች ቀስ በቀስ መለወጥ ጀመሩ። ወደ ሀገራቸው ካመጡን በኋላ እውነተኛ ማንነታቸውን ማውጣት ጀመሩ። ይደበድቡን ጀመር። ላላደረግኩት ነገር ሁሉ በጥፋተኝነት ይጠረጥሩኝ ጀመር። ሰርቀሃል፣ እንዲህ አርገሃል፣ እንደዚያ አድርገሃል ይሉኝ ነበር። And I just was not having a great time here, even though I did good in school. It was very difficult because we took care of ourselves, even though they provided the food and the. በጣም አስቸጋሪ ነበር ያው የምን የምንበላውን አስቤዛ ቢሸምቱም እርስ በርስ እየተሸነጋገልን ነበር የምንኖረው። የወላጅነት ኃላፊነታቸውንም አይወጡም። ወይ ስራ ይሄዳሉ፣ ወይ ደግሞ ክፍላቸውን ዘግተው ይቀመጣሉ። ኑሮአችን የሚመስለው በአንድ አነስ ያለ የመጠለያ ስፍራ የምንኖር እንጂ እንደ ቤተሰብ እንኳ አልነበረም። ይመስላለሁ የመጣውት ቱ ታውዘንድ ቱ ላይ ነው ከኢትዮጵያ ሲያት ዋሽንግተን ኖርኩት ስምንት ዓመት የነበረ ስመጣ እና ተወንድሜ ና ተህቴ ጋ ነው የመጣሁት። እኔ ገና ስመጣ ኢትዮጵያ ተድርጅት አስራ ሁለት ልጆች ነበሩ። ዛ ገና ስንመጣ ልክድ ፈን ደስ የሚል ብፋሚሊ ምናምን ና ግን ስትኖሩ ምናምን ሁሉ ነገር እየተለወጠ ምናምን ይመጣል እና ብዙ ታለች መምታት ሲባል ስፔንኪን ሳይሆን እኔን በብዛት አልጋ ላይ ታደረግኝና እንዳልተነፍስ ታደረግና እንትን ታስቀምጥብኝ ነበረ ፔሎ ና፣ በጣም ትጎዳኝ ነበረ። ወንድሜ አበበ አበበ ብላቸው ነው አበበ ሄን ነው እና ባላረገው ነገር ክልምንን አይሲዛው አሁን ሜዳ ላይ ነው የሚያድረው። ና እህቴ እንደ እናቴ ነበር ማየት። እኔ እናትና አባቴን አላቃቸውም፣ ሁለት እያለው ነበር ነው የሞቱትና እህቴ እንደ እናቴ ነበር ማየት። እህቴና ወንድሞቼን ሌላ ሰው እነሱ ናቸው። እናትና አባቴን ተነሱ አሳልፌ ተነነጮቹ ማለቴ እና ለእኔ በጣም ወንድሞቼን ነው የምሰማው እህቴና ወንድሞቼን እነሱ ናቸው ያሳደጉኝ እና እሷን እንደ እናቴ ስላላየዋት ወንድ ከዛ አላቃትም ነጭ ነጭ ነጭ ስለሆነች ብቻ ሳይሆን ብዙ ነገር አለ። እና ሁላችንም አንድ ላይ መሆን አለብን። ከእህቴና ከወንድሜ መለያየት አልፈልግም። እና እነሱ ባይኖሩኝ ምን እንደማድረግ አላውቅም። በዚህ ገና በማለዳ ገና በጠዋት ገና በኢትዮጵያ ኮሚኒቲ በብዛት ያውቃሉ። የኢትዮጵያ ኮሚኒቲ ምናምን ሰምተውታል አይቶታል። ግን ለኢትዮጵያ ሕዝብ ብቻ እንደ አይደለም እኛ ይሄን እንሰራ ሁሉም እንዲያውቁ አዌር እንዲያደርጉ፣ ስለ ኢትዮጵያ ብቻ ሳይሆን ስለ ሌሎችም ለሌሎች አገር አገርም እዳት እንደሚደረጉ ና እኛ

እኔ ተህቴ ጋር መኖር ነው የምፈልገው እህቴ የደም እህት ነች ና ኮርቱ ለእህት ተህቴ ጋር መኖር ትችላለች ምናምን ብሎ ተህቴ ጋር መኖር ጀመር እህቴ እንደ እናቴ ነች ማይ ቤስት ፍሬንድ እናቴ ትምህርት ሽን ጨርሰሻል አሁን ምንድን ነው የምትሰሪው ስራ እየፈለግኩኝ ነው እና አይዱ ቤቢ ስት እናደርጋለሁ በብዛት ሲያትል አካባቢ ሲያትል ውስጥ ወንድምሽ አሁንም ውጭ ነው ያለው ውስጥ አሁን ውጭ ነው ያለው አዎ፣ በሱ የሆነው በዶክመንታሪው እንደተመለከት ነው እንግዲህ እድሜው ገና አስራ ስምንት አመት ሳይሆነው እድሜውን ጨምረው ክስ ከሰውት ክሱንም በአግባቡ ሳይረዳና ጠበቃ ሳያገኝ በዛ የተነሳ እስር ቤት እንዲታሰር አድርገው። ከዛ ከእስር ቤት በወጣ ጊዜ እዚህ ሀገር ደግሞ ታስሮ የወጣ ሰው ስራ ማግኘት ከባድ ነው። ከቤትም አባረሩት አይደለም ሌሎች ልጆች አሉ። እነዛ እነዛ ቤተሰቦች ጋር አዎ፣ ዘጠኝ ልጆች እዛ ቢኖሩ ነው። አሁን ቤት ውስጥ አሉ። ትንንሾች ናቸው። ትንንሾች ናቸው። አንዷ የትንሹ ሻሚ የእህቱ ነች። የደመህቱ ና ለእሷ እሷን እንድ ኪዋን እንትን ማዋራት ምናምን ይፈልጋል። እና ሴትየቷ

i Maureen Flatley. I'm a political consultant that specializes in child welfare and adoption. And Flatley, ለልጆች የተሻለ ቤተሰብ በመፈለግ ዙሪያ በሀገር ውስጥና ከሀገር ውጭ ሰራለሁ። የዩናይትድ ስቴትስ ኮንግረስ የጉዲፈቻ ልጆችን ዜግነት አስመልክቶ የህግ ማሻሻያ ሊያደርግ ይገባዋል። በዚህ ረገድ የተወሰኑ የቴክኒክ ክፍተቶች ይታያሉ። ሌላኛው ጉዳይ ደግሞ ቋንቋ ነው። ለምሳሌ ህጻናት ወደ አሜሪካ ሲመጡ የጉዲፈቻ ቤተሰቦቻቸው ስማቸውን ይቀይሩና በእንግሊዝኛ ያነጋግሯቸዋል። ህጻናቱ ግራ ይጋባሉ፣ ቋንቋውን ስለማይረዱ ቢነግሯቸውም አይሰሙ። አዳዲሶቹ እናትና አባቶች ደግሞ በሁኔታው በእጅጉ መበሳጨት ይጀምራሉ። ለኮንግረስ ያቀረብነው አንድ ምክር የማህበረሰብ ሰራተኞች በጉዲፈቻ የሚያድጉ ህጻናት ወዳሉበት ቤት ሲሄዱ የህጻናቱን ቋንቋ የሚናገር ሰው አብሯቸው ሊኖር ይገባል። When you're in Ethiopia and see that, you're thinking, oh, you know, when you finally come here, you're like, oh, I'm a citizen, you know? You're like, I'm finally done. But when you get here and you don't ask your parents about, you know, the paperwork and all that, and um, later on, and when you turn 18, you find out, you know, that you don't have paperwork, you're not legalized. እዚህ ሁላችንም በጉዲፈቻ ስንመጣ የአሜሪካ ዜጋ ነን ወይም ደግሞ የመኖሪያ ፈቃዱ አልቋል ብለን እናስብ ነበር። ቤተሰቦቻችንን ለረጅም ጊዜ ምንም አልጠየቅናቸውም። በተቃራኒው 18 ዓመት ሲሞላን የአሜሪካ ዜጋ መሆናችንን ወይም አለመሆናችንን በዚህ በአሜሪካ በህጋዊ መንገድ ለመኖር የሚያስችለን ወረቀት በምንጠይቅበት ወቅት ወረቀቱ ጠፋብን ወይም ሌላ ሰበብ ይሰጡናል። በዚያ ጊዜ ጠበቃ መያዝ እንዳለብን ወይም ለጠበቃው የሚከፈለው ገንዘብ የሚመለከተው የህግ አካልስ ማን ነው እያልን ማሰብና መጨነቅ እንጀምራለን። ስራ ለመጀመርም ሆነ ወደ ኢትዮጵያ ተመልሰን ቤተሰቦቻችንን ለማየት ፓስፖርትና ህጋዊ የመኖሪያ ፈቃድ አስፈላጊ ነው። እኛ ግን ምንም አይነት ህጋዊ ወረቀት የለንም። ስንመጣ ከምንናገረው ቋንቋ ጀምሮ የሚረዳን ለምሳሌ እንደ ኢትዮጵያ ማህበረሰብ የማንኛውም ሀገር ቢሆን ስለ አሜሪካ ሕይወት በግልጽ የሚነግሩን አማካሪዎች ያስፈልጉን ነበር። ከአንድ ባህል ወደ ሌላ ባህል መሸጋገር ቀላል ነገር አይደለም። I work on all kinds of cases involving this scenario, and so different countries that become involved for various reasons. And I have to say that in my experience, the Ethiopian community in the United States has really started to step up for these kids. They have embraced them. I told these children. <laughs> በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን እነዚህ ልጆችን ለማገዝና ሁኔታቸውን ለመረዳት እየጣሩ ነው። በጉዲፈቻ ለመጡት ሕጻናት የምነግራቸው በርካታ ሺህ፣ በርካታ ሚሊየን የክርስትና እናትና አባቶች እንዳላቸው ነው። አስራ ስምንት ዓመት እስኪሞላይን ድረስ የኢትዮጵያ ማኅበረሰብ አባላት በሲያትል ግዛትም ሆነ በሌሎች ግዛቶች እንደሚኖሩ አላውቅም ነበር። በእህቶች የጓደኞች አማካይነት ቢዘገይም እኔ ላገኛቸው ችያለሁ። እንደማስበው ግን የኢትዮጵያ መንግስት በጉዲፈቻ የሚሰጡትን ልጆች በቅርበት መከታተልና የባህል ልዩነቱን በመግለጽ ልጆቹን ቢረዱ የተሻለ ነበር። and uh, i wish the ethiopian community was more involved in the kids. in ethiopia, in, in Ethiopia Sloan, they don't really, are not interested. they're more interested in government. They, at least the one i got from mm -hmm. political one. and they're not interested in knowing stuff like this. Mm -hmm. የሰው ልጅ ነኝ ነው ላይክ እናትና አባታችንንም ባናውቅም ልጃችሁን ትሪት እንደምታደርጉት እንደ ነሱ ቢሰማቸው ላይክ ነው። አንቺ በህይወትሽ ምን መስራት ትፈልጊያለሽ? ካሁን ወዲያ እኔታ ልጆች ከመስራት ደስ ይለኛል። ላይክ ስፔሻሊ ልጆች አንትን ላይክ እንደ እኔ አይነቶች ላይክ ቤተሰብ የሌላቸው ኦርፍን የሆኑት ልጆች ምናምን ከዚ ንግባባለን ከዚ አይ ብንጥሮት ያለፍሽበት ስለሆነ እና አውቃለሁ። እንዴት ሀው ፊል ላይክ ናቱ ሀ ፔረንት ፊል ላይክ የማትፈለጊ ነገር ስለሚመስ አይ ነው ሀው ደስ እሱ ላይ መስራት ትፈልጋለሽ። በጣም ነው የምናመሰግነው በላይ ነሽ ከምንም በላይ ለጥንካሬሽ። አስቀድሜም አስቀድመንም ስንለው የነበረው እሱን ነው ለነ ሳሙኤልም እና ለነ ኤዲም በጣም ጠንካራ ልጆች ናችሁ። ለብዙ ወጣቶች፣ ይህንን ለሚሰሙ ደግሞ እንደ አርአያነት ሮል ሞዴል የምትሆኑ ልጆች ናቸው። በጣም እዚህ ስለመጣሽ፣ ስላነጋገርሽን፣ ታሪክሽን ስላጋራሽን እናመሰግናለን። በጣም ቴንክ ዩ ጋይስ። مساء ورقا مساء

you no the the no remember the but no the pardon the

የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከላይ በድጋሚ ያሰማናችሁ ዘገባ ላይ የተረዳናቸው ጥቂት ሐቆች አሉ። እነሱ እናካፍላችሁ። በርካታ ኢትዮጵያውያንና የሌሎች አገር ሕፃናት በጉዲፈቻ ይመጡና ወደዚህ ወደ ዩናይትድ ስቴትስ ወይም ወደ ሌሎች ሀገሮች ማለት ነው። ከቤተሰቦቻቸው ጋር ችግር ሲፈጠር ለሌሎች ሰዎች አሳልፈው ይሰጣሉ። አንዳንድ ጊዜ በኢንተርኔት ልጅ የሚፈልግ የሚል ማስታወቂያም የሚያወጡ ቤተሰቦች አሉ። ሌላኛው ሐቅ ደግሞ የጉዲፈቻ ቤተሰቡ ጋር ችግር ሲፈጠር ሕፃናቱን የሚከላከሉ የፌዴራል ሕጎችና የግዛት ሕጎች ጠንካራና በአግባቡ ያልታሰበባቸው ናቸው። ሌላኛው የዩናይትድ ስቴትስ ኮንግረስ በዚህ ጉዳይ ላይ ምስ የምስክሮችን ቃል በማድመጥ ላይ ይገኛል። በቅርቡ ሕግ እንደሚወጣ ተስፋ ያደርጋሉ በዚህ ዙሪያ የሚሰሩት አድማጮች የምሽቱ የመስታወት ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏቸውን አስተያየቶች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ያለፏቸውን ዝግጅቶች ደግሞ በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ቪኦኤ አማሪክ ብላችሁ ተከተሉን። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ዜናዎች እናሰማቸዋለን። እስከዚያው አንድ ዜማ እንጋብዛችሁ። كان و ذكا دكا About

የማጠቃለያ ዜና አላሰማችሁ ዩናይትድ ስቴትስ ለተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ አባልነት እንድትመረጥ የውጭ ጉዳይ ሚኒስትሯ ጃን ኬሪ ቅስቀሳ እያደረጉ ነው መንግስታቸው አቋርጦት የነበረውን የገንዘብ ድጋፍ እንደገና እንዲቀጥል ለማድረግም የተወካዮች ምክር ቤቱን ለማሳመን እንደሚጥሩም ቃል ገብተዋል። ዩኔስኮ ፍልስጤምን በሙሉ አባልነት ለመቀበል በመወሰኑ የተበሳጨችው ዩናይትድ ስቴትስ ተቃውሞዋን ለመግለጽ ከቦርዱ ራሷን አግልላ እንደነበር ይታወቃል። ዩናይትድ ስቴትስና እስራኤል ለድርጅቱ ሲከፍሉ የቆዩትን መዋጮ ካቋረጡ ከሁለት ዓመታት በኋላ በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ም በቦርዱ ውስጥ ድምፅ የመስጠት መብታቸውን ተነጥቀው እስካሁን ቆይተዋል። ዩኔስኮ ዋና ጽሕፈት ቤቱ ፈረንሳይ ዋና ከተማ ፓሪስ የሆነና 195 አባል መንግሥታትን ያቀፈ ድርጅት ነው። ዩናይትድ ስቴትስ በአስር ሚሊዮኖች የሚቆጠር የአባልነት ውዝፍ ዕዳ ክፍያ ቢኖርባትም በመጪ ወር በሚደረገው ምርጫ ለቦርዶ አባልነት እንድትመረጥ ፓሪስ የሚገኙት ኬሪ አጥብቀው እየጎተጎቱ ነው። ዩናይትድ ስቴትስ ለዩኔስኮ መክፈል የሚጠበቅባት የ300 ሚሊዮን ዶላር ውዝፍ ዕዳ ያለባት ሲሆን ከአባልነቷ ከመውጣቷ በፊት ከድርጅቱ በጀት 22 ከመቶውን ስትሸፍን ቆይታለች። በዩናይትድ ስቴትስ በተመራ እና ሶሪያ ውስጥ ባለፈው ሳምንት በተካሄደ የአየር ድብደባ ከአልቃይዳ ጋር ግንኙነት ያለው ታጣቂ መሪ መገደሉን ፔንታገን ዛሬ አረጋገጠ። ወደ አውሮፓ ሀገሮች የሚጎርፉ ስደተኞችን ለመገደብ በሚቻልባቸው ሁኔታዎች ላይ ለመነጋገር የጀርመን ቻንስለር አንጌላ መርከል እና የቱርክ መሪዎች ዛሬ ስብሰባ ተቀምጠው ውለዋል። የምሽቱ ዝግጅት በዚሁ ተጠናቀቀ። ጤና ይስጥልኝ። ሶሎሞን አባተነኝ ዜናውን ያሰማኋችሁ። የአሜሪካ ድምፅ ሬዲዮ በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ 4 ሰዓት ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ከምሽቱ በአንድ ሰዓት ላይ በቀዳሚው ዝግጅታችን በ3 ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ የምሰናበታችሁ ሳስተናግዳችሁ ያመሻሁት ሄኖክ ሰማግዜር ነኝ። ሰላም፣ ደህና ደሩ።